እንግዲህ የጥፋተኝነት ውሳኔውን ስሰጥ ዛሬ የቅጣት ውሳኔ ለመስጠት ነበር የቀጠረው። የቅጣት ውሳኔውን ከመስጠቱ በፊት አቃቤ ሕግም በተከሳሽን በኩል የቅጣት አስተያየት እንዲቀርብ ትዕዛዝ ሰጥቶ ነበር። በዛ መሰረት የቅጣት አስተያየታችንን ከነ ምክንያቱ ከነ ማስረጃው አቅርበን ነበር። በቃ በሕግ በኩል የቀረበ ማክበጃም ሆነ ሌላ ነገር አልነበረም። ፍርድ ቤቱ ድርጊቱን አፈፃፀም ካየ በኋላ ታስቦበት አለመሆኑን ሌሎችም ሌሎችም የደረሰ ጉዳት አለመኖሩን ከፍተኛ የሚያሳይ ነገር አለመኖሩን ካካተተ በኋላ አነስተኛውን መነሻውን የቅጣት መነሻ ይዞ ከአስራ አመት እስከ ሀያ አመት ነው የሚለው የእስራት ቅጣቱ መነሻውን የአስራ አመት ጽኑ እስራት ቅጣት ካደረገ በኋላ በተከሳሽ በኩል ስድስት ማቅለያዎች ከምክንያቶች ከማስረጃ ጋር ቀርበው ነበር። ከስድስቱ ውስጥ ሁለቱን ትቶው ሁለቱን እንዳሉ ሁለቱን ደግሞ እንደ አንድ ወስደው ሶስት ማቅለያ ካደረገ በኋላ እ ከተያዘበት ጊዜ ጀምሮ የሚታይበት ስድስት አመት ከስድስት ወር ጽኑ እስራት ሊቀጣ ዛሬ ውሳኔ ሰጥቷል። ትናንት አልነበረም። ውሳኔው የተላለፈው ዛሬ ነው። አሁን ምናልባት ከሶስት ሰዓት በፊት ነው ያስተላለፉ። ይግባኝም አይጠይቅም ማለት ነው ከአሁን በኋላ አይ ስነ ስርዓት ይፈቅዳል ይግባኝ ለመጠየቅ እና ምንድነው ያሰቡት? እንደ ጠበቃ ከአቶ ዮናታን ጋር የተነጋገራችሁበት ነገር አለ ወይ? ወይስ ተቀብሎ ተፈረደበትም አልተቀበለው? ምንም አልተቀበልኩትም። ቅሬታ ያለን መሆኑን እናስታውቅና የውሳኔውን ግልባጭ አስወጥተን ከተነጋገርን ብዙ በኋላ ይግባኛችንን አዘጋጅተን ለፌዴራል ጠቅላይ ፍርድ ቤት እናቀርባለን። የቅጣት ማቅለያዎች ያቀረባቸው ምክንያቶች እንዳሉ ጠቁመው ነበር፣ ምናልባት ሊገልጹልን ከቻሉ ፍርድ ቤቱ ያልተቀበላቸውን መጥቀሱ አያስፈልግም። የተቀበላቸው ግን አንደኛው ከዚህ በፊት መልካም ስነ ምግባር የነበረው መሆኑ፣ እናቱን የሚያስታምምና የሚረዳ እንዲሁም ደግሞ ደጋፊ የሌላቸውን ህጻናት የሚረዳ መሆኑን ሁለተኛ ማቅለያ፣ ሶስተኛ ማቅለያ የደም ለጋሽ ነበር ለተለያዩ መንግስታዊ ያልሆኑ ድርጅቶች ከክፍያ ነጻ የሙያ አገልግሎት ይሰጥ ነበር የሚሉ ናቸው። የደሙንና የሙያ አገልግሎት በነጻ መስጠቱን እንዳንድ ማቅለያ ነው ፍርድ ቤት የወሰደው። ከቀረቡት ስድስት ውስጥ አራቱን እንደ ሶስት አድርገው ተቀብሎታል ማለት ነው። የፍርድ ሂደቱ ምን ያህል ጊዜ ነበር የፈጀው? እጁ የተያዘው ታኅሳስ አስራ ስምንት ሁለት ስምንት መሆኑ ይታወሳል። ክስ የቀረበው ግን ሚያዝያ ሀያ ስምንት ነው። ከሚያዝያ ሀያ ስምንት ጀምሮ እንግዲህ እስከ ዛሬ ሁለት ክርክር ላይ ነበር። የመጨረሻ ውሳኔ ዛሬ ሲሰጠ ቅጣቱን በተመለከተ ማለት ነው። ይግባኝ የምትሉ ከሆነ በምን ያህል ጊዜ መቅረብ ትችላላችሁ? የስነ ስርዓት ህጉ ይግባኝ ማለትን ማስታወቅ በአስራ አምስት ቀን ውስጥ መቅረብ አለበት ይላል። ከዛ በኋላ ግልባጭ ከደረሰው በኋላ ወደ ፌዴራል ጠቅላይ ፍርድ ቤት ለይግባኝ ሰሚ ደግሞ በሰላሳ ቀን ውስጥ መቅረብ አለበት። ጠበቃ ሽብሩ በለጠ በጣም አመሰግናለሁ። ለጊዜው እኔም አመሰግናለሁ።